ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ተቃዋሚው ፓርቲ መድረክ ለኢትዮጵያው ጠቅላይ ሚኒስትር ግልጽ ደብዳቤ ጻፈ። በትግራይ የተገደለው ታጋይ፣ በኦሮሚያ የተገደሉት ሁለት ታጋዮቻችን፣ እንደዚሁም በአድያ የተገደለው የድርጅታችን ባህልና ታጋይ እነዚህን ጉዳይ ነው ከአንድ ሁለት ሶስት ብለን ያስቀመጥ ነው። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስን ነው የሰማችኋቸው። በግንቦቱ ምርጫ ወቅትና በድኅረ ሂደቱ በአባላቶቻቸውና ደጋፊዎቻቸው ላይ ይፈጸሙ ያሏቸውን የመብት ጥሰቶች የገለጹበት ነው። ዝርዝሩ ከዜና ሁለት ጥቆ ይቀርባል። ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አምሽታችኋል። ይህ በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ረቡዕ ሰኔ 24 2007 ዓ.ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና ና አዳነች ፍስሀየንን ቴሌላይን ባክ ፕሮግራሙን ይመራል። ልዩ ልዩ ቅንብሮች አሉና አብራችሁን አምሹ። አሁን በቅድሚያ ያለም ዜና በእዳ የተተበተበችው ግሪስ አበዳሪዎች እንደ ቅድመ ግዴታ ያቀረቡትን የቁጠባ እርምጃ ወደ መቀበል እያመራች ነው። ይሁንና ግሪስ ተጨማሪ የዋስ ገንዘብ ለማግኘት ስትል የገንዘብ ገደቦችን ለመቀበል ወይም ላለመቀበል በመጪው እሁድ ህዝበ ውሳኔ ስለምታካሄድ የአውሮፓ መሪዎች ተጨማሪ ድርድር የምናደርገው ከህዝበ ውሳኔው በኋላ ነው ብለዋል። የግሪስ ጠቅላይ ሚኒስትር አሌክሲስ ሲፕራስ ለዓለም አቀፍ አበዳሪዎች በጻፉት ደብዳቤ አዲስ የዋስ ገንዘብ ለማግኘት አውሮፓ ካቀረበቻቸው ምክረ ሀሳቦች አብዛኞችን ለመቀበል ግሪስ ዝግጁ መሆኗን ገልጸዋል። በሌላ በኩል ግን በመጪው እሁድ በሚካሄደው ህዝበ ውሳኔ ህዝቡ አሉታ ድምፅ እንዲሰጥ ጠቅላይ ሚኒስትሩ ጥሪ አቅርበዋል። ግሪስ የአውሮፓ በዳሪዎች የሚያቀርቡትን እቅደ ሀሳብ ላለመቀበል ድምፅ ከሰጠች ከ19 የዩሮ ተጠቃሚ ሀገራት አባላት ወጥታለች ማለት ነው የሚለውን እምነት የግሪሱ ጠቅላይ ሚኒስትር አይቀበሉትም። ጠቅላይ ሚኒስትር ሲፕራስ አይሆንም የሚል ድምፅ መስጠቱ ከአውሮፓ መለየትን ሳይሆን ከህዝበ ውሳኔ በኋላ የሚፈረም የተሻለ ስምምነት ለማግኘት የሚያስችል ወሳኝ እርምጃ ነው ሲሉ ለሀገራቸው ህዝብ በቴሌቪዥን ተናግረዋል። በግሪስ የተከሰተው የገንዘብ ቀውስ በአንድ ገንዘብ የሚገባዩ 19 ሀገሮችን ያቀፈው ህብረት ውድቀት ሊያስከትል ይችላል የሚለውን ስጋት የጀርመኗ ቻንስለር አንግላ ሜርከል አይቀበሉትም። ዩናይትድ ስቴትስና ኩባ ከ50 ዓመታት በኋላ ለመጀመሪያ ጊዜ ዲፕሎማሲያዊ ግንኙነት እንደገና ለመጀመር ዛሬ እንደተስማሙ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስታውቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በቅርቡ በኩባ መዲና ሀቫና ተገኝተው በሚከፈተው የአሜሪካ ኤምባሲ ላይ ሰንደቅ ዓላማ እንደሚያውለበልቡ ፕሬዚደንት ኦባማ ገልጸዋል። ከኩባ አብዮት በኋላ የተቋረጠው ግንኙነታቸውን ለማደሱ ተግባር እንቅፋት የሆኑት ዩናይትድ ስቴትስ በኩባ ላይ የጣለችው የንግድ ማዕቀብና የኩባ የሰብአዊ መብት አያያዝ ጉዳይ ነው። በነ አቡበከር አሕመድ መሐመድ መዝገብ የአሸባሪነት ወንጀል ክስ የተመሰረተባቸው የሙስሊም ማህበረሰቦች ችግሮች መፍትሄ አፈላላጊ ኮሚቴ አባላትና የሌሎች የፍርድ ውሳኔ ዛሬም አልተጠናቀቀም። ፍርድ ቤቱ ለነገ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ይዟል። ከሁለት ዓመታት በፊት የፌዴራሉ አቃቤ ሕግ በነ አቡበከር አህመድ የክስ መዝገብ የአሸባሪነት ክስ የመሠረተባቸው 31 ተከሳሾች የነበሩ ሲሆን ቀደም ሲል ፍርድ ቤቱ በሰጠው ብይን መሠረት 18ቱ ተከሳሾች ብቻ እንዲከላከሉ በይኗል። በዛሬ ዕለት ፍርድ ቤቱ በእነዚህ ተከሳሾች ያስተላለፈውን ፍርድ ሊያሰማ ጀምሯል። ችሎቱ ከረፋዱ አራት ሰዓት ላይ እንደተሰየመ ፍርድ ቤቱ የአቃቢ ሕግን ክስ በዝርዝር አንቧል። ከዚያም በኋላ የአቃቢ ሕግን ምስክሮችን ቃል በዝርዝር በንባብ ሲያሰማ ቆይቷል። በዛሬው ችሎት ውሎ የአቃቢ ሕግ ምስክሮች ቃል እንኳ ተጠቃሎ ሊሰማ የቻለ አይመስልም። ስለሆነም በነገ ዕለት ችሎቱ የፍርድ ውሳኔውን ለማሰማት ተለዋጅ ቀጠሮ ሰጥቶ ተነስቷል። የፌዴራሉ ከፍተኛ ፍርድ ቤት አራተኛውን ወንጀል ችሎት ቀደም ሲል በሰጠው ብይን መሠረት ከ30 ተከሳሾች መካከል አስሩ ሰዎች መከላከል ሲያስፈልጋቸው በነፃ ተሰናብተዋል። አልቪር ደቨሎፕመንትና ነማ የበጎ አድራጎት ድርጅት የተባሉ ተቋማትም በነፃ መሰናበታቸው ይታወሳል። በአሁኑ ጊዜ የፍርድ ውሳኔውን የሚጠብቁት አቡበከር አህመድ፣ አህመድን፣ ጀበል፣ ያሲን፣ ኑሩ፣ ከሚል ሸምሱ በድሮ ሁሴን እና ሌሎች በአጠቃላይ 18 ተከሳሾች ናቸው። ዛሬ ችሎቱ በተሰየመበት ሰሜት በሚባለው የአዲስ አበባ አካባቢ ከፍተኛ ቁጥር ያለው የጸጥታ ኃይል ስምሪት ታይቷል። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከተከሰሱት መካከል 31ኛው በሌለበት የ15 ዓመታት እስራት እንደተፈረደበት መዘገባችን ይታወሳል። እስላማዊው ጽንፈኞች በዛሬው ዕለት በሰሜናዊ ሲናይ የሚገኙ የተለያዩ የግብፅ ጦር ሰራዊትና የፖሊስ ይዞታዎችን አጥቅተው በርካታ ሰዎችን መግደላቸውና ማቁሰላቸው ተዘግቧል። የግብፅ መገናኛ ብዙሀን ራሱን እስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድን ኃላፊነት መውሰዱን ዘግበዋል። የአሜሪካ ድምፁ ዘጋቢ ኤድዋርድ የራኒያን ከካይሮ ያጠናቀረውን ዘገባ አሉላ ከበደ ያቀርባል። የጽንፈኛው ቡድን አንጋቾች በሰሜናዊ ሲናይ ከሼክ ዙዊድ ከተማ አቅራቢያ በሚገኙ የመቆጣጠሪያ ኬላዎች ላይ የሰነዘሩት ጥቃት ተከትሎ ባለሙያ ባልሆኑ ሰዎች የተነሳ ቪዲዮ ምስል እንደሚያሳየው ግዙፍ የእሳት ጉማጆች ሲወረወሩ ይታያል። በሰሜናዊ ሲናይ በሚገኙት ወታደራዊ ዞታዎች ላይ ተከታትለው በደረሱት በእነኚህ ጥቃቶች በርካታ ወታደሮች መገደላቸውን የግብፅ መገናኛ ብዙሀንም ዘግበዋል። የጦር ቃል አቀባይ እንዳመለከቱት ቁጥራቸው ሰባ የሚደርስ የጽንፈኛው ቡድን ተዋጊዎች በጦር ሰራዊቱ ተሽከርካሪዎች ላይ በተኮሷቸው የጸረ አውሮፕላን ሚሳይሎች ከሀያ በላይ ሰዎችን ገድለዋል። የጽንፈኛው ቡድን ተዋጊዎች በርካታ ወታደሮችን በምርኮኝነት መውሰዳቸውንም ዘገባዎች አመልክተዋል። ግብፅ አሁን ጦርነት ናት አሉ ጠቅላይ ሚኒስትር ኢብራሂም ሄብ። በሌላ በኩል እስራኤል ከግብፅ ጋር የሚያዋስናት ድንበር በመዝጋቷ የግብፅ ጦር ሰራዊት በበኩሉ የአስቸኳይ ጊዜ ማስጠንቀቂያውን ወደ ሶስተኛው ከፍተኛ ደረጃ አሳድጎታል። የተለያዩ የመገናኛ ብዙኃን ዘገባዎች እንዳመለከቱትም አንጋቾቹ የሼክ ዙዊድን ከተማ ተቆጣጥረው የፖሊስ ጣቢያውን ቅጥር ግቢም ከበዋል። ሩሲያ ሰር ኮርኔት ሚሳይሎች በጥቅም ላይ መዋላቸውን የዘገበው የአልጃዚራ ቴሌቪዥን ዘገባ ካሁን ቀደም በግብጽ ጦር ሰራዊት ላይ ከደረሱ ጥቃቶች በሙሉም ግዙፉ ነው ብሎታል። የጽንፈኛውን ቡድን አንጋቾች ያነጋገረው ዘጋቢ እንዳመለከተው በተባለው ጥቃት ዘመቻ ቁጥራቸው በመቶዎች የሚሰላ ተዋጊዎች ናቸው። በተከታታይ በደረሱት በእነኚህ ጥቃቶች የተሳተፉት የጽንፈኛው ቡድን ተዋጊዎች በዋና ዋና መንገዶችና አወራ ጎዳናዎች ላይ በቀብሯቸው ፈንጂዎች ሳቢያም ለተሽከርካሪዎች እንቅስቃሴ አዳጋች ሆነዋል። አምቡላንሶች ቁስለኞችን በፍጥነት ወደ ሕክምና ጣቢያዎች ማድረስ አልተቻላቸውም። እስከ እኩለ ቀን ድረስ በቀጠሉት ጥቃቶችም አፓቼ በመባል የሚታወቁትን ሄሊኮፕተሮችና ተዋጊ ጄቶችን የመልሶ ማጥቃት እርምጃው አካል ሊሆኑ በቅተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ሶማሊያ ከኢጣሊያ ቅኝ አገዛዝ ነፃ የወጣችበትን 55ኛ ዓመት መታሰቢያ አክብራለች። ዛሬ እንደ አውሮፓ አቆጣጠር ሐምሌ አንድ ቀን የዋለውን ዕለት ምክንያት በማድረግ በኒውዮርክ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በ26 ዓመታት ውስጥ ለመጀመሪያ ጊዜ በተከበረው በተደረገው ክብረ በዓል ተካፍለዋል። የሶማሊኛ አገልግሎት ባልደረባ ሀሩን ማሩፍ ያጠናቀረው አጭር ዘገባ አለ። ቆንጅት ታየ ታቀርበዋለች። ሶማሊያ የተያያዘችውን ሽግግር አለም በተስፋ እያጤነ ነው ያሉት በክብረ በዓሉ ላይ በልዩ ተናጋሪነት የተገኙት የመንግስታቱ ድርጅት ዋና ጸሐፊ ባንኪሙን መጪው ጊዜ የሰላምና የብልጽግና እንዲሆን በዚህ ቅዱስ ወር እኛም ከናንተ ጋር አብረን እንጸለያለን ብለዋል። የተለያዩ እምነቶችና ባህሎች ባሏቸው ህዝቦች መካከል መቻቻል እንዲሰፍን፣ ክፍፍል እንዲወገድ እመኛለሁ ሲሉም ባንኪሙን ተናግረዋል። Islam emphasizes the importance of the sharing of knowledge. Yes, ውይይት እንዲዳብርና ማኅበራዊ ፍትሕ እንዲሰፍን አጽንኦት ሰጥቶ ያስተምራል። እነዚህ ዓለም አቀፋዊ እሴቶች ናቸው፤ ሃይማኖትን ለእኩይ ዓላማቸው ሊጠቀሙበት የሚሹትን ጠንክረን እንድንጋፈጥ የሚረዱን አስከትለው ዋና ጸሐፊ ባን ኪሙን ባለፈው ዓመት ጥቅምት ወር ሶማሊያ ውስጥ ለሁለተኛ ጊዜ ያደረጉት ጉብኝት ያቺ ሀገር አሁንም ችግሮች ባይጠፉም በትክክለኛው ጎዳና እየተራመደች መሆኑን በእርግጠኝነት ላስተውልበች ያለሁ ብለዋል። አልሸባብ በአፍሪካ ህብረት የሰላም አስከባሪዎች ላይ ያደረሰውን ጥቃትም ዋና ጸሐፊው አውግዘዋል። በተባበሩት መንግስታት የሶማሊያ ዲፕሎማቶች በበኩላቸው የነፃነት ክብረ በዓሉን ለማክበር በኒውዮርክ የተሰናዳው ዝግጅት የሀገሪቱ ተቋማት እየተገነቡ መሆናቸውን የሚያመለክት ነው ብለዋል። በመጨረሻም የተባበሩት መንግስታት ድርጅት የኑክሌር አገልግሎት ኃላፊ ነገ በቴህራን ከኢራኑ ፕሬዚደንት ሐሰን ሩሃኒ ጋር ተገናኝተው ይነጋገራሉ። የኢራንና ስድስት የዓለም ሀያላን ሀገሮችን ያቀፈው ቡድን ተደራዳሪዎች የኢራን የኑክሌር ፕሮግራም የሰላም ዓላማ ያለው መሆኑን የሚያረጋግጥ አጠቃላይ ስምምነት ላይ ለመድረስ እየተደራደሩ መሆናቸው ይታወቃል። የዩኬያ አማኖ የቴህራን ጉብኝት የዓለም አቀፍ የአቶሚክ ኤነርጂ አገልግሎት ተቆጣጣሪዎች በኢራኑ የኑክሌር ፕሮግራም በሚኖራቸው ተደራሽነት ላይ ያተኩራል ተብሎ ይጠበቃል። በድርድሩ አዲስ ስምምነት ላይ ቢደረስ ኢራን ስምምነቱን ማክበሯን የሚቆጣጠረው ዓለም አቀፉ የአቶሚክ ኤነርጂ አገልግሎት ነው። ተቆጣጣሪዎቹ በወታደራዊ ቦታዎች እንዲገቡና የሳይንስ ጠበብትን ለማነጋገር እንደማይፈቀድላቸው የኢራን መሪዎች ከቅርብ ሳምንታት ወዲህ በይፋ ሲናገሩ ቆይተዋል። ዩናይትድ ስቴትስን፣ ብሪታንያን፣ ቻይናን፣ ፈረንሳይን፣ ሩሲያንና ጀርመንን ያቀፈው የዓለም ሀያላን ቡድንና የኢራን ተደራዳሪዎች ከባድ የሆኑባቸው ነጥቦች የተቆጣጣሪዎቹ ተደራሽነት ማግኘትንና በኢራን ላይ የተጣሉት ማዕቀቦች የሚነሱበትን ጊዜ የሚመለከቱት መሆናቸው ታውቋል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ኢራን ጠንካራ የሆነ የማጣራት ዘዴ እንዲኖር መስማማት ይኖርበታል ሲሉ ትላንት ተናግረዋል። የሚደረገው ስምምነት ኢራን የኑክሌር መሣሪያ እንዳትሠራ አቆማትም የሚል እምነት ካደረባቸው ዩናይትድ ስቴትስ ከድርድሩ ትወጣለች ሲሉ አክለው ገልጸዋል። ኢራን የኑክሌር ፕሮግራሟ ሰላማዊ ዓላማ እንዳለው በተደጋጋሚ ስትገልጽ ቆይታለች። አድማጮች፣ ለሰዓቱ ያለን ዜና ይኸው ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው አሁን በሁለተኛው ክፍለ ጊዜ ከሚቀርቡ ቅንብሮች ያንዱን ለቅምሻ አዛውንቶች በጣም ብዙ አሉ እሚያቸው የለም የሚጎበኛቸው የለም በየቤቱ የተኙ አሉ እናንተ ጋር ነርሲንግ ሆም አለ እዛው ላይ የሚጸዳዱ አሉ ዲያፐር እናንተ ጋር ለዛ ጋ ጨርቅ እንኳ የሚቀይራቶ ፍራሹ በስብሶ በጣም የሚያሳዝን ቆስሎ የተኙ አሉ እነኚህን ማን ነው የሚጎበኛቸው የሜሪጆ የልማት ማህበር ዋና ስራ አስኪያጅና መስራች ሲስተር ዘቢደር ዘውዴ ናቸው። ዝርዝሩ ወደ ኋላ ይቀርባል። አሁን የዕለቱ አብይ ርዕስ እናሰማለን። በኢትዮጵያ በግንቦት ወር የተካሄደው ምርጫ በገዢ ፓርቲ አጠቃላይ አሸናፊነት ቢጠናቀቅም ከምርጫው አስቀድሞና በማግስቱ አባሎች ይገደላሉ፣ ይታሰራሉ፣ ይዋከባሉ ሲል የተቃዋሚ ፓርቲው መድረክ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ደብዳቤ ጽፏል። እስካሁን አራት አባላቱ በኦሮሚያ ትግራይና ደቡብ ክልል መገደላቸውን የገለጸው የመድረክ መግለጫ የመንግሥት ባለሥልጣናት በየአካባቢው የሚያካሂዷቸውን የማስፈራራት፣ ድብደባ፣ እስራትና ወከባን ሽሽት አሁንም አባላትና ደጋፊዎቹ ከቀያቸው መፈናቀላቸውን ያትታል። የደብዳቤውን ይዘት እንዲያብራሩልን የመድረክ ሊቀመንበር ፕሮፌሰርን በየነ ጴጥሮስን ባልደረባችን ሄኖክ ሰማግዜር አነጋግሯል። በመሰረቱ እኛ ገዢው ፓርቲ ምርጫውን አሸንፈዋል የሚል አቋም የለንም። በጉልበትም በማጭበርበርም በሌላ ሌላ ይገጣሱ እርምጃዎችን በመውሰድ ጠቅሎ ወስዶታን ነው የምንለው። ያነሳ ናቸው አንደኛ ለጠቅላይ ሚኒስትሩ ያው ይህንን ሀገር ነህ በቁንጮነት የሚመሩ አካል ያው ገዥው ፓርቲ ነው። የዚያም ደግሞ ተጠሪ እንደመሆናቸው ደብዳቤ መጽሐፍ ተገቢ ብለን ነው የወሰንነው። እኛ እንግዲህ በህጉ በህጋዊነት የምንንቀሳቀስ ህግና መንግስት አለ በሚባል ሀገር እንደመኖራችን ካለው ስርዓት ጋር ግንኙነት መፍጠሩና ለችግሮቻችን መፍትሄ መፈለግ ተገቢ ነው። ከመረጥነውም የትግል አይነት ጋር ነው የሚሄድ ነው ክምል ነው በዚህ በምርጫው ነው አጋጣሚ ወይም ምክንያት ታጋዮቻችን ተገለውብናል። ይህም ሁኔታ የህግ ክትትል እየተደረገ ገዳዮቹ ታውቀው ለፍርድ የሚቀርቡበት እንቅስቃሴ እያየን አይደለም። ስለዚህ ደመ ከልብ ሆነው የቀሩ ታጋዮች አራት እንደሆኑ ከዚህ በፊትም ጠቅሰናል። በትግራይ የተገደለው ታጋይ፣ በኦሮሚያ የተገደሉት ሁለት ታጋዮቻችን፣ እንደዚሁም በሀዲያ የተገደለው የድርጅታችን ባህልና ታጋይ እነዚህን ጉዳይ ነው ከአንድ ሁለት ሶስት ብለን ያስቀመጥነው። እንግዲህ ፕሮፌሰር በየነ ግድያዎቹን በተመለከተ ማን እንዳከናወናቸው ይታወቃሉ ወይም ማጣራት አልተደረገም ሲሉ ነበር። በተለይ በሀዲያ ዞን በሶሮ ወረዳ የተገደሉት አቶ ብርሃኑ ኤረቦ ገዢው ፓርቲ የኔ አባል ናቸው ሲልል ነበረ። እንደው በአጠቃላይ ማን እንደሚያካሄዳቸውና የማጣራት ሂደቱ ምን እንደሚመስል ቢገልጹልኝ። እኛ የማጣራት ሂደት አላየንም። ሁሉንም አደባብ ሰው ተከትኖ ይምሰል ነው። ባድያ ዞን አቶ ብርሃኑ ረቦን አፍኖ የገደሉ ሁለት ፖሊሶች በስማቸው የተጠቀሱ እንዳሉ ነው። እነዚህን መመርመር የሚችለው ያው ስልጣን ላይ ያለው አካል ነው። እስካሁን ድረስ በእነዚህ ግለሰቦች ላይ እየተወሰደ ስላለው እርምጃ እኔ ምንም የማውቀው የለም። በትግራይ ያለውም እንደዚሁም በኦሮሚያ ክልል የተከሰቱ ግድያዎች ሁሉ እስካሁን ክትትል ስለመደረጉ ለእኛ በጽሁፍ ገልጸን ይህንን ቅሬታ ላቀረብ ነው ያሳወቁን ነገር የለም። በዚህም ምክንያት ነው መልሰን ለጠቅላይ ሚኒስተሩ ኃላፊነቱ ከርሶ ራስ አይወርድም ይሄ እርስዎ የሚመሩት መንግስት ነው። የህግ በላይነት ይከበር፣ ነፍስ ያጠፉ ወገኖች በህጉ አግባብ ይጠየቁ የምለውን ጥያቄ ለማቅረብ የተገደድ ነው። በዚሁ ምክንያት ነው። ምን መልስ አገኛችሁ? ምን ፋይዳ አለው ብላችሁ ነው ይህን ደብዳቤ የጻፋችሁት? እኔ ቅድም በመነሻዬ እንዳልኩ እኛ በህጋዊ ሰላማዊነት የምንንቀሳቀስ ፖለቲካ እንቅስቃሴ እንደመሆናችን ካለው ስርዓት ጋር ግንኙነት እንፈጥራለን። በአደባባይ ለመላው ህዝባችንና አለምም እንዲያውቀው ማሳወቁ ወይም ማጋለጥም ነው አንዱ የዚህ ረብዳቤ ፋይዳው። ፕሮፌሰር በየነ እጩ ተወዳዳሪዎች የነበሩና የምርጫ ጣቢያ ተወካዮች የመድረክ እንደዚሁም የተለያዩ የተቃዋሚ ፓርቲዎች የሚደርስባቸው ወከባ፣ ድብደባ እንደዚሁም ማስፈራራትን በተመለከተ ሸሽተው የሚገኙ አባላትና ደጋፊዎች እንዳሉ አንዳንድ የመንግስት ሰራተኞችም በስራቸው ላይ የሚደርስባቸው ጫና እንዳሉ ያትታል። ደብዳቤያችሁ። እስኪ ይህን ዘርዘር አድርገው ይግለጹልን። ምንድን ነው እየተፈጠረ ያለው? በየት አካባቢዎች ነው በዝርዝር? እንደውም በዚህ ሰሞን ይህንን መረጃ እያጠናቀን ነን። በእጩነት የተወዳደሩ እስካሁን ድረስ ቤት መግባት ያቃታቸው ወገኖች ትፈልጋላችሁ እየተባሉ በዱር በገደሉ የሚባዝኑ ዜጎች አሉ። ይህን ዝርዝር አሁን ከየቦታው በማዘጋጀት ላይ ነው ያለ ነው። ፕሮፌሰር በየነ መድረክ ለጠቅላይ ሚኒስትሩ በተለይ ምክክር ለማድረግ እና በምርጫው ሂደት እና በምርጫው ዙሪያ በሚነሱ ጉዳዮች ላይ ለመነጋገር ደብዳቤ ጽፎ ነበር፣ ቀጠሮ ለመጠየቅ ከጠቅላይ ሚኒስትሩ ጋር። ምን አይነት መልስ ተሰጣችሁ? ይሄ እንግዲህ ከምርጫው በፊት ያደረግነው ነው። ከምርጫው በፊት ይህንን ያንን ደብዳቤ ለመጻፍ መነሻ የሆነን ጠቅላይ ሚኒስትሩ አንድ ጊዜ ጋዜጣዊ መግለጫ ሲሰጡ ለቀረበላቸው ጥያቄ ከእንግዲህ ወዲህ ከተቃዋሚም ሆነ ከእነሱ አጋር ከምሏቸው ወይም ፖለቲካ ፓርቲዎች ጋር ሁሉ አገራዊ በሆኑ ጉዳዮች ለመነጋገር ፈቃደኞች ነን የሚል አባባል ሰንዝረው ነበረና ያንኑ ጠቅሰን እንግዲህ ያው መቼ የተነገናኝተን እንነጋገር በዚህ በምርጫ ሂደትና በሌሎቹም የሚያሳስቡን ጉዳዮች አሉ ብለን ለጻፍነው ደብዳቤ ማለት አልተሰጠንም። እኛ ይህንን ሀገር ከሚያስተዳድሩ ወገኖች ጋር በፊት በነበሩ ጊዜያት በተለያዩ ጊዜዎች ተገናኝተን ተወያይተን መፍትሄም ፈልገንም እናውቃለን። ይሄ ግን በአሁኑ ጊዜ የምናየው አይደለም። ያው ዘግቶ መቶ በመቶ አሸንፈናል ብለው ሙሉ በሙሉ ቁጥጥር አድርገውት ብትወዱም ባትወዱም እንገዛቸዋለን ከሚል የዘለለ አቋምና እምነት ያላቸው አይመስሉም በጣም ነው የማመሰግነው ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ፓርቲያቸው የጻፈውን ደብዳቤ አስመልክቶ የሰጡንን መግለጫ ነው ያደመጥነው አመሰግናለሁ ፕሮፌሰር በየነ እኔም ለተሰጠኝ እድል በጣም አመሰግናለሁ ሄኖክንና ፕሮፌሰር በየነ ጴጥሮስን እናመሰግናለን። አሁን ወደ መጽሔቱ የትንታኔ ክፍለ ጊዜ እንለፍ። ቦኮ ሃራም የተባለው የናይጀሪያ ጽንፈኛ ቡድን ሰሜን ምስራቅ ናይጄሪያና በአዋሳኞቹ ካሜሩን፣ ቻድ እና ኒጀር ውስጥ ፈጽሟቸዋል ያላቸውን እጅግ አስከፊ የሆኑ የጭካኔ አድራጎቶች በግልጽ የሚያሳይ ሪፖርት የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር አውጥቷል። ይኸው በመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ውስጥ የቀረበው ሪፖርት በተጨማሪም የናይጄሪያ የጸጥታ ኃይሎችና የአካባቢ ባለሥልጣናት በቦኮ ሃራም ሰለባዎች ላይ የሚያደርሱትን ጥቃትና የተበላሸ አያያዝም አውግዟል። ሊዛ ሽላይን ከጀነባ ያጠናቀረችውን ዘገባ ሰሎሞን አባተ ይዞታል። የቦኮ ሐራም አረመኔያዊ አድራጎቶች የሰብአዊ መብቶች ምክር ቤቱ በቡድኑ የጭካኔ እንቅስቃሴ ላይ ለመምከር ባለፈው ሚያዝያ ጠርቶት በነበረው ልዩ ስብሰባው ወቅት የነበረውን ያህል እጅግ የከፉ ናቸው ብሏል። ይህ የዛሬው የሰብአዊ መብቶች ኮሚሽነሩ ሪፖርት የተባበሩት መንግሥታት ድርጅት ሠራተኞች ቦኮ ሐራም በሰሜን ምስራቅ ናይጄሪያ አድርሷቸው በነበሩ ጥቃቶች የያዛቸው የቀድሞ እስረኞቹና ካመለጡት ጋር የተራዘመና ጥልቅ ውይይቶችን አድርገዋል። ውይይቶቹ ያሳዩት የቦኮ ሐራም ክፋትና ጭካኔ ወራትና ዓመታትን ያስቆጠሩ መሆኑን ነው። እነዚያ ማስረጃዎች የሚያካትቱት በቡድኑ የተፈጸሙ የጅምላ ጭፍጨፋዎችን፣ የሙሉ መንደሮችን መቃጠል፣ የስቃይ አያያዝና እጅግ የሰፉና ሕፃናትንም የጨመሩ የጠለፋ አድራጎቶች ናቸው። የተባበሩት መንግሥታት ድርጅት የሰብአዊ መብቶች ጉዳዮች ኃላፊው ዘይድ ራአድ አልሁሴን፣ እነዚህ ናይጄሪያ ውስጥ ከጥቃት ከእስራት ያመለጡ ሰዎች የሚናገሩት ደግሞ የሚዘገንኑ ጥፋቶችን ነው። ወንዶቹን አዋቆችና ልጆቹን መደዳውን በጥይት ይደበድቧቸዋል ወይም ቆራርጠው ይገድሏቸዋል። ከዚያም ሴቶቹን ጠራርገው ይዘዋቸው ይሄዳሉ። አዋቂዎቹ ሴቶችና ልጃገረዶቹ ይደፈራሉ፣ የወሲብ ባርነት ይጣልባቸዋል፣ አሊያም በግዴታ እንዲያገቡ ይደረጋሉ። ከእነዚህ አስፈሪና ዘግናኝ አድራጎቶች ካመለጡትና ታሪካቸውን ከሚናገሩት መካከል ብዙዎቹ ተደፍረው ያረገዙ ናቸው። እነዚህን ወንጀሎች የፈጸመና ለመፈጸማቸው ተጠያቂ የሆነ እያንዳንዱ ሰው በሕግ ችሎት ፊት ቀርቦ እንዲጠየቅ ማድረግ እንዳለባቸው ባለሥልጣናቱ ሊገነዘቡ ይገባል። ባለፈው ዓመት ውስጥ የካሜሩን የቻድና የኒጀር ዜጎች የተሸከሟቸውንና ያሳለፏቸውን በቦኮ ሐራም የተፈጸሙባቸውን መከራዎች ሁሉ የከፍተኛ ኮሚሽነሩ ሪፖርት በዝርዝር ያስረዳል። ዘይድ እነዚህን የግፍ አድራጎቶች በብርቱ ያወግዙና በሌላ በኩል ደግሞ በናይጄሪያ ወታደሮች ይፈጸማሉ የተባሉ ከባድ የሰብአዊ መብቶች ረገጣ ክሶች በብዙ እንደሚያሳስቧቸው ይናገራሉ። በቦኮ ሐራም ተይዘው ከቆዩ በኋላ በተለቀቁ አዋቆችና ሕፃናት ላይ የናይጄሪያና የአካባቢው ሀገሮች የጸጥታ ኃይሎች ይፈጽሟቸዋል የተባሉት እነዚህ ጥቃቶችና በደሎች በእጅጉ ያሸማቀቋቸው መሆኑን የሰብአዊ መብቶች ኮሚሽነሩ አስታውቀዋል። ብዙ ጊዜ ደግሞ ሰዎቹ አንዳች ክስ ሳይመሰረትባቸው ለተራዘመ ጊዜ እንደሚታሰሩም ዘይድ ጠቁመዋል። የሚመለከታቸው ሀገሮች የጸጥታ ኃይሎችና ፖሊስ በቦኮ ሐራም ላይ ዘመቻ በሚያካሂዱባቸው ጊዜያት ሁሉ ለሰብአዊ መብቶች መከበር ጠንካራ ጥንቃቄ ማድረግ እንደሚኖርባቸው በብርቱ ለማሳሰብ እፈልጋለሁ። ሰብአዊ መብቶችን አለማክበር በቅርቡ የተገኙ ስኬቶችን አደጋ ላይ ሊጥልና ሰውም በባለሥልጣናቱ ላይ እምነት እያጣ ቦኮ ሐራም ይሻለናል እያለ ወደዚያው እንዲጎርፍ ሊያደርግ እንደሚችል ማሰብ ይገባናል። በሀገራቸው ላይ ቦኮ ሐራም የደቀነውን አደጋ ለማስወገድ ዓለም አቀፉ ማኅበረሰብ እያደረገ ያለውን ጥረት በእጥፍ እንዲያጠናክር የናይጄሪያ ተጠባባቂ የውጭ ጉዳይ ሚኒስትር ቡሉሎሎ የመንግሥታቸውን ጥሪ በድጋሚ አሰምተዋል። ቦኮ ሐራም ለአይሲስ ታማኝነቱን መግለጹ ሊያነቃን የሚገባ ደውል ነው። ይህ ማለት እንደ አልሸባብና አልቃይዳ ዓይነቶቹን ዓለም አቀፍ የሽብር ቡድኖች የሚያስተሳስር አንድ ተጨማሪ ቀለበት በሽብሩ ሰንሰለት ላይ ተጨመረ ማለት ነው። የሽብር ፈጣሪዎቹ ቡድኖች መተባበርና መጠራራት ለአካባቢያቸው ብቻ ሳይሆን ለመላ አፍሪቃና ለዓለምም ተርፎ የሚያሰጋ መዘዝ እንዳለው የናይጄሪያው ሚኒስትር አሳስበዋል። ወደ ሁለተኛውና የመጨረሻው የመጽሔት ትንታኔ እናልፋለን። ዩናይትድ ስቴትስ እና ኪዩባ ለሰባት ወራት ግድም ከተደራደሩ በኋላ ዛሬ በዋሽንግተንና ሀቫና ኤምባሲዎችን እንደገና ለመክፈት መስማማታቸውን እየገለጹ ናቸው። በሁለቱ ሀገሮች መካከል ለአስርት ዓመታት የዘለቀ አለመግባባት እንደነበር ይታወቃል። ቪክቶር ቤቴ ለቪዮ እንደዘገበው እንደ አውሮፓውያን ዘመን አቆጣጠር የ1961ን የፊዴል ካስትሮ አብዮት ተከትሎ የተቋረጠውን ግንኙነት ለማደስ እስካሁን እንቅፋት ሆነው ከቆዩ ጉዳዮች መካከል ዩናይትድ ስቴትስ በኪዩባ ላይ የጣለችው የንግድ ማዕቀብና የኪዩባ የሰብአዊ መብቶች ሬኮርድ መሆናቸው ይታወቃል። ትዝታ በላቸው ታቀርበዋለች። በሀቫና የሚገኘው የዩናይትድ ስቴትስ ኤምባሲ በያዝነው ወር ፍጻሜ ላይ እንደሚከፈት የሰንደቅ ዓላማ ማውጣቱ ስነ ስርዓት ላይ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ሊገኙ እንደሚችሉ ተጠቁሟል። ባለፈው ታሳስ ወር ፕሬዚዳንት ባራክ ኦባማና የኩባው መሪ ራኡል ካስትሮ ሀገሮቻቸው ዲፕሎማሲያዊ ግንኙነት እንደሚመሰርቱ ከገለጹ ወዲህ ይህ የተሃድሶ የመጀመሪያ እርምጃ ነው። ሁለቱ በሚያዚያ ወር ፓናማ ውስጥ በተካሄደው የአሜሪካ አገሮች የመሪዎች ጉባኤ ላይ ነው ፊት ለፊት የተወያዩት። ባለፈው ግንቦት ወር ዩናይትድ ስቴትስ አሸባሪነትን ከሚደግፉ አገሮች ዝርዝር ውስጥ ኩባን አወጣች። ትላንት ማክሰኞ በዋይት ሀውስ ጉብኝታቸው ወቅት በአስተርጓሚ የተናገሩት የብራዚል ፕሬዚደንት ጅልማ ሩሴፍ የኩባና የዩናይትድ ስቴትስ ግንኙነት እንደገና መታደሱን ደግፈው እርምጃው ለተቀሩት የላቲን አሜሪካ አገሮችንም እንድምታለው ብለዋል። ሐቁ አሁንም ጭል ጭል እያሉ ያሉትን የመጨረሻዎቹን የቀዝቃዛውን ጦርነት ርዝራዞች የማጥፋት ጉዳይ ነው። ያ ከሆነ በዩናይትድ ስቴትስና በመላው በዚያ አካባቢ ካሉ ሀገሮች ጋር የሚኖረውን ግንኙነት ያሻሽላል። የዚህን አይነት እርምጃ የመውሰዱን ፈቃደኝነት እንዲቀበሉ ለመላው የላቲን አሜሪካ ሀገሮችና ለዓለም ሰላም አስፈላጊነቱን ለተረዱ ሁሉ እንዳቀርብ ይፈቀድልኝ። ይህ ሌሎችም ሊከተሉት የሚገባ እጅግ ጠቃሚ የግንኙነት ማሻሻያ ምሳሌ ነው። ምንም እንኳን የዩናይትድ ስቴትስ ዜጎች ወደ ኩባ የሚጓዙት በጣም ውሱን በሆነ መመሪያ ቢሆንም በሁለቱ አገሮች መካከል የንግድ፣ የአየርና የባህር ማጓጓዣ አገልግሎቶች ስራ እንዲጀምሩ ተደርጓል። የሆነ ሆኖ የዩናይትድ ስቴትስ ምክር ቤት ብቻ ሊያነሳው የሚችለው አሜሪካ ኩባ ላይ ለዘመናት የጣለችው የንግድ ዕቀባና ሌሎችም ደንቃራዎች አሉ። በዚህ ባለፈው ሳምንት በወጣው ዓመታዊው የዩናይትድ ስቴትስ የሰብዓዊ መብት ሪፖርት የፖለቲካ ተቃዋሚዎችን ያለ ሕጋዊ ስርዓት በማሰር ነጻ የዜና ፍሰት እንዳይኖር ሳንሱር በማድረግ ጭምር ኩባ መሰረታዊ የሰው ልጅ መብቶችን እንደምትጥስ ተዘርዝሯል። በሂውስተን ቴክሳስ በሚገኘው ራይስ ዩኒቨርስቲ የላቲን አሜሪካ ፖለቲካ ገምጋሚ ማርክ ጆንስ። የኤምባሲዎቹ መከፈት በሰብዓዊ መብት ሁለቱ አገሮች መካከል ያለውን ልዩነት ያጠባል ይላሉ። በይፋ ዲፕሎማሲያዊ ግንኙነቶችን መጀመርና ኤምባሲዎችን በየከተሞቻቸው መክፈቱ የሚጠቅመው ሁለቱም ሀገሮች የሚያነሷቸውን አንገብጋቢ ጉዳዮች በቅርብ እየተነጋገሩ ለማሻሻል ስለሚረዳቸው ነው። በኩባ ስለሚካሄደው የሰብአዊ መብቶች ጥሰት ጉዳይ ይሁን፣ ለዩናይትድ ስቴትስ ዜጎች መከፈል አለበት ስለሚባለው ካሳ እያነሱ ፊት ለፊት መነጋገር ያስችላቸዋል። ዛሬ ከዩናይትድ ስቴትስ ወንጀል ሰርተው በመሸሽ ኩባ ስለሚገኙ ሰዎች ጉዳይ መነጋገር ይችላሉ። ያ ሲሆን ደግሞ ኮሚኒስቱ ሀገር ወደፊት የወንጀለኞች መጠለያነቷ እየቀረ ይሄዳል ማለት ነው። የሆነ ሆኖ የግንኙነቶች መሟሟቅ የኩባን ነጠላ ኮሚኒስት ፓርቲ አገዛዝ ይለውጣል የሚል ግምት የላቸውም። የካሪቢያን ደሴት ሌሎች ምዕራባውያን ሀገሮች ሲጎበኙ እንደነበርና የመንግስት ስርዓት ላይ ምንም ለውጥ እንዳላመጡ ይናገራሉ። ለአያሌ አስርተ ዓመታት ከኩባ የተሰደዱ ተቃዋሚዎች በብዛት የሚኖሩባት የደቡባዊቱ ክፍለ ሀገር የፍሎሪዳ ኮንግረስ ውመን ኤሌና ሮስሌትነን የኤምባሲዎች መከፈት የካስትሮ አገዛዝ የኩባ ሕዝብ ላይ ጥቃቱን እንዲያጠናክር ክንዱን ከማፈርጠም ባለፈ ለሕዝቡ ፋይዳ አይኖረውም ሲሉ አውግዘዋል። እርምጃው ፕሬዚዳንት ባራክ ኦባማ ታሪካቸውን ለማሳመር የሚያደርጉት ሸመታ ነው ሲሉም ተችተዋል። በኒውዮርክ የሚገኘው የብሩክ ኮሌጅ የኩባ ፖለቲካ ገምጋሚ ቴድ ሃንከን ሮስ ልትነን የሚደግፉት ጸረ ካስትሮ መንግስት ፖሊሲ የኩባን ህዝብ ሰብአዊ መብት አያያዝ እስከ ዛሬ አላሻሻለውም ይላሉ። ያ እርሷ የምትደግፈው ትልም አልሰራም፣ ከሽፏል። በዚህ ጉዳይ ላይ ስትከተለው የቆየችው ጎዳና የተሳሳተ ነው። ከኩባ ጋር ዲፕሎማሲያዊ ግንኙነት ይኖራል ማለት ለኩባ መንግሥት እውቅና መስጠት ወይም ለህዝባቸው አያያዝ ትክክለኛነት ማረጋገጫ መስጠት ማለት አይደለም። እንደሚመስለኝ ተቀራርቦ በመስራት በኩባ ላይ ተጽዕኖ ማሳደር ይቻላል። ይሄ ደግሞ መንግስትና ህዝቡን ከማግለልና ከማደህየት የተሻለ ይሆናል። ዩናይትድ ስቴትስ ኩባ ላይ የምትከተለውን ፖሊሲ መለወጥ የሚበጀው ለራሷ ጥቅም ተጽዕኖ ለማሳደር እንጂ መንግስት በሌላ ለመተካት አይደለም ብለዋል። ህንክን ጨምረው እርምጃው ለኪውባ አምባገነን መንግስት መሸነፍ አይደለም። ጠቀሜታው ለዩናይትድ ስቴትስ ህዝብ ነው፣ ለትክክለኛ አስተሳሰብ መበለጥ ነው። ሄንክን የሁለቱ አገሮች ግንኙነት መሻሻል እንደ የተፈጥሮ አካባቢ ብክለትን፣ የሱስ አምጪ ዝውውርን የመሳሰሉትን ለመግታትና ስደተኞችና የተለያዩ ቤተሰቦችን ለማገናኘት ይረዳል ብለዋል። ግንኙነቱ ከተሻሻለ የኩባ መንግስት ከዩናይትድ ስቴትስ ጋር ያለውን የሻከረ ግንኙነት እንደ ምክንያት በመጠቀም የገዛ ህዝቡን መጨቆኑ ይቆማል። ይልቁንስ የህዝቡን ፍላጎት ለማሟላት ይገደዳል የሚል አስተያየት ሰጥተዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና አዳነች ፍሳየንን እስከ ምሽቱ አራት ሰዓት ከእናንተው ጋር እንቆያለን። አሁን ካለን ቀሪ ጊዜ አንጻር ወደ ሁለተኛው ቀዳሚ ቅንብር ተሸጋግረናል። ዲሞክራሲ በተግባር የኢትዮጵያ መንግሥትና ባለሥልጣናቱ ባለፈው የአውሮፓ 2014 ዓ ም ውስጥ በርካታ የሰብአዊ መብቶች ጥሰቶችን መፈጸማቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል። በብዙዎቹ አጋጣሚዎች ጥሰቶቹ የሚፈጸሙት ደግሞ በሕገ መንግሥቱ ላይ የሰፈሩት ድንጋጌዎች እየተጣሱ መሆኑን የውጭ ጉዳይ መሥሪያ ቤቱ ሪፖርት አመልክቷል። የዘገባው ሁለት ክፍሎች ባለፉት ሁለት ቀናት ስርጭቶቻችን ተላልፈዋል። በዛሬው ዲሞክራሲ በተግባር ዝግጅት የዘገባው የመጨረሻ ክፍል የግል የቤተሰብ የቤትና የመልእክት ልውውጦች መደፈር፣ ሐሳብን የመግለጽና የፕሬስ ነጻነትንና ትችትን ለማፈን የኢትዮጵያ መንግሥት የስም ማጥፋት ድንጋጌዎችን እንደ መሣሪያ ስለመጠቀሙ፣ የኢንተርኔት ነጻነትና ባህላዊ መድረኮች፣ በሰላም የመሰብሰብና የመደራጀት ነጻነት፣ በመንግሥቱ ውስጥ ያለ ሙስናና የግልጽነት መጓደል የፖለቲካ ፓርቲዎችና የፖለቲካ ተሳትፎን የሚመለከተው የሪፖርቱ አካል ተካቷል። ሰለሞን አባትና ትዝታ በላቸው ያቀርቡታል። ትናንት ምሽት ያቀረብ ነው። የኢትዮጵያ የሰብአዊ መብቶች አያያዝን የሚመለከተው የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ሪፖርት በዘፈቀደ በሚካሄዱ እስራቶችና የእስረኞች አያያዝን የፍትሐዊ የፍርድ ሂደት መነፈግን የግል የቤተሰብ የቤትና የመልእክት ልውውጦች መደፈርን የሚዳስሰውን ክፍል ዘግበናል። በዚህ የግል ሕይወት መደፈርን በሚመለከተው ክፍል የተቃውሞ ፖለቲካ መሪዎች የስልክ ንግግሮቻቸው እየተጠለፉ እንደሚደመጡና ሌሎችም በኤሌክትሮኒክ አማካይነት የሚከናወኑ ስለላዎች እንደሚካሄዱባቸው እንደሚጠረጥሩ የመንግስቱ ወኪሎች በፓርላማው በሽብር ቡድንነት የተፈረጁ ተቃዋሚዎችን እየመሰሉ የገንዘብ እርዳታ ሊሰጧቸው እንደሚፈልጉ በመግለጽ ሊያማልሏቸው እንደሚጥሩ እንደሚናገሩ ያመለክታል። መንግስቱ በግለሰቦች ላይ እየሰለሉ መረጃ የሚያቀብሉ ቀጥሮ ስፋት ያለው ክትትል እንደሚያካሄዱና የገዢው ፓርቲ ሰዎችና ታጣቂዎች በየቤታቸው ድንገት እየገቡ የማሸማቀቅና የማዋከብ ተግባር እንደሚፈጽሙ የተቃዋሚ ፓርቲዎች አባላት እንደሚናገሩ ሪፖርቱ አመልክቷል። የጸጥታ ኃይሎች ለጥያቄ የሚፈለጉ ሰዎችን ቤተሰቦች እንደሚያስሩም ጠቁሟል። ፌዴራሉና የክልል መንግስታት የመንደር ምስረታውን እቅድ አፋር፣ ቤኒሻንጉል ጉምዝ፣ ጋምቤላ፣ ደቡብና ሶማሌ ክልሎች ውስጥ ተፈጻሚ እያደረጉ መሆናቸውን ሪፖርቱ ገልጾ፣ እነዚህ የመንደር ምስረታ ስራዎች የሚከናወኑት በተበታተኑ ወይም ተራርቀው ባሉ የገጠር ነዋሪዎች ለድርቅ ተጋላጭ ከሆኑ ለእርሻ ተስማሚ ያልሆኑ ወይም ብዙ ለምነት ከሌላቸው አካባቢዎች መሆኑን አስረድቷል። የመርሃ ግብሩ ዓላማ የጤና ጥበቃ፣ ትምህርትና ንጹህ ውሃ የመሳሰሉ የመንግሥት አቅርቦቶችን ለማዳረስ ነው መባሉንና የግብርናውን ሁኔታ እየለወጡ ካሉ የአየር ንብረትና የተፈጥሮ አካባቢ ለውጦች አደጋዎች ገበሬውን ለመጠበቅ ታስቦ መነደፉ መገለጹን ሪፖርቱ አስታውሷል። ይሁን እንጂ አንዳንድ ተቺዎች መንግስት ሰውን እያነሳ ያለው መሬቱን ለሰፋፊ የንግድ እርሻዎች ለመስጠት እንደሆነ ቢጠቁሙም መንግስት ግን ሰፋሪዎቹ እየተነሱ ያሉት በገዛ ፈቃዳቸው መሆኑን እንደሚናገር ሪፖርቱ ይጠቁማል። ዓለም አቀፍ ለጋሾች ካለፉት ሦስት ዓመታት አንስቶ በ18 የመንደር ምስረታ ጣቢያዎች ላይ ተገኝተው በዚህ መርሃ ግብር የሰብአዊ መብቶች ጥሰቶች መፈጸማቸውን የሚያረጋግጡ ማስረጃዎችን አለማግኘታቸውን ሪፖርቱ ጠቁሞ ይሁን እንጂ ቃል የተገቡ የልማት አውታሮች ሳይዘረጉ መቆየታቸውን ወይም መዘግየታቸውን እንደዘገቡ አስታውቋል። እንዲያውም በአንዳንድ አጋጣሚዎች መሰረታዊዎቹ የልማትና የአገልግሎት መዋቅሮች ጨርሶ ሳይሰሩ ሰው እንዲሰፍር መደረጉን ሪፖርቱ ገልጿል። በሌላ በኩል ግን ኦክላንድ ኢንስቲትዩት የሚባለው ተቋም የዛሬ ሁለት ዓመት ባወጣው ሪፖርት ኦሞ ሸለቆ ውስጥ ሰው በጦር ኃይል እንዲነሳ መደረጉንና የሰብአዊ መብቶች ረገጣዎችን መፈጸማቸውን ማስታወቁን የውጭ ጉዳይ መስሪያ ቤቱ ሪፖርት አመልክቷል። ሐሳብን ስለ መግለጽና የፕሬስ ነጻነት የውጭ ጉዳይ መስሪያ ቤቱ ሪፖርት ሲናገር የኢትዮጵያ ሕገ መንግሥት ይህንን ነጻነት እንደሚያረጋግጥ ይናገራል። ይሁን እንጂ ይላል ሪፖርቱ ባለስልጣናቱ በመንግሥቱ ላይ ትችት ያሰማሉ የሚባሉ ሰዎችንና ጋዜጠኞችን ያስራሉ፣ ይከሳሉ፣ ያሳድዳሉ። አንዳንድ ጋዜጠኞች መታሰር እየፈሩ ሀገር ጥለው መውጣታቸውንም የጠቆመው ይህ ሪፖርት ባለፈው የአውሮፓውያን ዓመት መጨረሻ ላይ ዐሥራ ስድስት ጋዜጠኞች እስር ቤት ውስጥ ይገኙ እንደነበረ፣ ከመካከላቸው አስሩ የታሰሩት በዚያው ዓመት ውስጥ እንደሆነ አስታውቋል። የኢትዮጵያ መንግስት ላይ ትችት የሚያሰሙ ግለሰቦች የስቃይ አድራጎት እንደሚፈጸምባቸው መንግስታዊ ያልሆኑ ድርጅቶች እንደሚናገሩ አመልክቷል። መንግስቱ ትችትን ለማስተጓጎል የተለያዩ የማሸማቀቂያ ዘዴዎችን እንደሚጠቀም፣ ከእነዚህ ውስጥም ጋዜጠኞችንና ተሟጓቾችን ማሰር፣ እንቅስቃሴዎቻቸውን በአይነ ቁራኛ መከታተልና በፖለቲካ የተቃውሞ ቡድኖች ተግባራት ውስጥ ጣልቃ መግባት እንደሚገኙባቸው አብራርቷል። መንግስቱ ነጻ ጋዜጦችን መዝጋቱን ቀጥሎበታል ብሏል። የአሜሪካው የውጭ ጉዳይ መስሪያ ቤት የሰብአዊ መብቶች ሪፖርት ሐምሌ 28 2006 ዓ ም የፍትሕ ሚኒስቴር ባወጣው መግለጫ ለዐመፅ በተደጋጋሚ ያነሳሳሉ፣ ሕገ መንግሥታዊውን ሥርዓት በኃይል ለመናድ ይቀሰቅሳሉ ሲል እንቁ፣ ፋክት፣ አዲስ ጉዳይ፣ ሎሚ፣ ጃኖና አፍሮ ታይምስ የሚባሉትን ነጻ ህትመቶች ወንጅሏል፣ ይላል ሪፖርቱ። ብዙ ጊዜ ደግሞ ዐመፅን ያነሳሳሉ ተብለው በመንግስቱ የሚጠቆሙት ጽሁፎች መንግስቱን የሚተቹትን ነው ብሏል። እንዲያውም አንዳንዶቹ እንዲህ አይነቱን እንቅስቃሴ የሚቃወሙ እንደሆነ የጠቆመው ይህ ሪፖርት ምናልባት ለዐመፅ የሚገፋፉ ጽሁፎች ቢኖሩ እንኳን እጅግ በጣም ጥቂት ወይም በጣም አልፎ አልፎ የወጡ መሆናቸውን ገልጿል። በጋዜጦቹ ላይ የፍትህ ሚኒስቴሩ መግለጫ ከወጣ ከአንድ ሳምንት በኋላ የኢትዮጵያ መንግስት በጋዜጦችና በሰራተኞቻቸው ላይ የወንጀል ክሶችን መመስረት እንደጀመረና መስከረም 27 2007 ዓ.ም አንድ የፌደራሉ ፍርድ ቤት በአዲስ ጉዳይ በሎሚና በፋክት መጽሔቶች ስራ አስኪያጆች ላይ የተከፈቱትን ክሶች ተመልክቶ በሌሉበት የእስራት ቅጣት እንደፈረደባቸው ሪፖርቱ አትቷል። አሁን በአገሪቱ ውስጥ ያሉት 18 ነጻ ጋዜጦች ህትመት አጠቃላይ ሳምንታዊ ቅጂ 144 ሺህ መሆኑን፣ አዲስ አበባ ላይ ስድስት የግል ኤፍኤም ጣቢያዎች ሰሜን ትግራይ ደግሞ አንድ 19 የማህበረሰብ ራዲዮ ጣቢያዎች መኖራቸውን አብራርቷል። ግዙፎቹ የስርጭት ጣቢያዎች የመንግስቱ የሆነው የኢትዮጵያ ራዲዮና እርሱንም ተከትሎ የገዢው ፓርቲ ንብረት እንደሆነ የሚነገረው ራዲዮ ፋና መሆናቸውን ገልጿል። በመንግስቱ ቁጥጥር ስር ያሉት መገናኛ ብዙሃን በቅርበት የሚያንጸባርቁት የመንግስቱንና የገዢውን ፓርቲ የኢህአዴግን አመለካከት መሆኑን፣ መንግስቱ ብዙ ጊዜ ከውጭ የሚተላለፉ ስርጭቶችን እንደሚያፍን፣ የፖለቲካ፣ የሃይማኖት ድርጅቶች እንዲሁም የውጭ ዜጎች የስርጭት ጣቢያዎች መክፈት እንዳይችሉ ህግ እንደሚከለክላቸው ዘርዝሯል። ይህ ሪፖርት ጋዜጠኞችን ማሰር፣ ማዋከብና ማሳደድ የቀጠለው መንግሥት በሙስሊም ጉዳዮች ላይ ይዘግብ የነበረና የተዘጋ መጽሔት ላይ ይጽፉ የነበሩ ሦስት ሰዎችን በጸረ ሽብር ህጉ ከሶ ውህን ቤት መክተቱን እንዲያውም አንዳንድ ጋዜጠኞች ማዕከላዊ እስር ቤት ውስጥ የስቃይ አያያዝ እንደሚፈጸምባቸው የሚጠቁሙ ክሶች መኖራቸውን አመልክቷል። ሚያዚ 17ና ሚያዚ 18 2006 ዓ.ም የዞን 9 አባላት ናቸው የተባሉ ስድስት ብሎ ወገሮችና ሦስት ሶስት ጋዜጠኞች አዲስ አበባና አምቦ ላይ መያዛቸውን ተከትሎም ፖሊስ ቤቶቻቸውን መፈተሹን የግል ንብረቶቻቸውን ላፕቶፖቻቸውን መውሰዱን ቤተሰቦቻቸውና ደጋፊዎቻቸው እንዳይጎበኟቸው መከልከላቸውንና በጸረ ሽብር ህጉ ተከሰው የዋስትና መብት መነፈጋቸውን ጉዳያቸው እስከ ዓመቱ መጨረሻም እየታየ መቀጠሉን አብራርተዋል። ጥቅምት 17 2007 ዓ ም የፍትህ ጋዜጣ ዋና አዘጋጅ በነበረው ተመስገን ደሳለኝ ላይ የእስራት ፍርድ ማሳለፉን ጠቁሟል። የቅድሚያ ምርመራና በይዘት ላይ ገደብ የመጣል አድራጎቶች የመንግስቱ ማዋከብ ጋዜጠኞች አንገብጋቢ ናቸው በሚባሉ ጉዳዮች ላይ እንዳይዘግቡ ያደረጓቸው መሆኑንም ሪፖርቱ ተናግሯል። የካቲት 4 2007 ዓ ም የአንድነት ለዲሞክራሲና ለፍትህ የቀድሞ የድርጅት ጉዳይ ኃላፊ የነበሩት ዳንኤል ተፈራን ፖሊስ በስም ማጥፋት ይዞ ከጠየቀ በኋላ ክስ ሳይመሰርት መቅረቱን፣ ጥር 20 2007 ዓ ም ደግሞ የሲዳማ ዞን ከፍተኛ ፍርድ ቤት የኢትዮ ምህዳር ጋዜጣን ዋና አዘጋጅ ማኔጂንግ ኤዲተርና አሳታሚን በነፃ ማሰናበቱን ጠቁሞ ጋዜጠኞቹ የተከሰሱት በሐዋሳ ዩኒቨርሲቲ ውስጥ ተፈጽሟል የተባለን የሙስና አድራጎት በመዘገባቸው እንደነበረ ገልጿል። የኢንተርኔት ነፃነትን በሚመለከት የኢትዮጵያ መንግስት ብዙ ዌብሳይቶችን፣ ብሎጎችን፣ የተቃዋሚዎችንና የግንቦት ሰባት የኦነግና የኦብነግ ዌብሳይቶችን ማገዱን፣ የአልጀዚራን የዜና አውታርም ዌብሳይት እንዲሁ ለተወሰነ ጊዜ አግቶት እንደነበር ተነግሯል። እንደ ፌስቡክ፣ ትዊተርና ያሁ የመሳሰሉ ሳይቶችን ኢትዮጵያ ውስጥ ማግኘት አስቸጋሪ እንደሚሆን ጠቁሟል። በውጭ የሚገኙ ኢትዮጵያንና ቡድኖችን ዌብሳይቶችን ማግኘትም እንዲሁ አስቸጋሪ መሆኑን ሪፖርቱ አመልክቷል። የኢትዮጵያ መንግስት የስልክ ጥሪዎችን እንደሚያዳምጥ፣ የቴክስት ልውውጦች ኢሜሎችን እንደሚፈትሽና ከዚህ ጋር ተያይዞም የታሰሩ ሰዎች መኖራቸውን ጠቁሟል። ሲቲዝን ላብ የሚባለው የቶሮንቶ ዩኒቨርሲቲው የኢንተርኔት ነፃነት ተሟጋች ቡድን ኢትዮጵያ ፌን ፊሸር የሚባለው የስለላ ሶፍትዌር ባለቤት ከሆኑ 25 ሀገሮች አንዷ መሆኗን የዛሬ ሁለት ዓመት መጠቆሙን አስታውቋል። መንግስት የሥርዓተ ትምህርት ነፃነትን ገድቧል ይላል የውጭ ጉዳይ መስሪያ ቤቱ ሪፖርት። ይህም ተማሪዎችን በመቀበል በመምህራን ምደባና የትምህርት ዕቅድ ዝግጅት ላይ እንደሚንጸባረቅ አመልክቷል። በዩኒቨርስቲዎችና በከፍተኛ የትምህርት ተቋማት ግቢዎች ውስጥ ባለሥልጣናቱ የመናገር ነፃነትን ገድበዋል፣ መሰብሰብን ከልክለዋል ይላል አክሎ። የድኅረ ምረቃ መርሃ ግብር ዕድሎች ቅድሚያ የሚሰጡት በፓርቲ አባልነት እንደሆነና ተመራቂዎች ሥራ እንዲመደቡም የፓርቲ አባልነት እንደሚያስፈልጋቸው አመልክቷል። መምህራን ከይፋው የትምህርት እቅድ ወጣ እንዳይሉ የተገደቡ መሆኑን የኢህአደግ አባል ያልሆኑ መምህራን ወደማይፈልጉት ቦታ እንደሚዛወሩና እድገትም እንደማይሰጣቸው ሪፖርቱ አክሎ ይናገራል። ከአስረኛ ክፍል በላይ የሆኑ ተማሪዎችና መምህራንም በአብዮታዊ ዲሞክራሲ ጽንሰ ሀሳቦች እንዲሰለጥኑ መገደዳቸውን ባለፈው ነሐሴ የትምህርት ሚኒስቴር 116 ሺ አዳዲስና 250 ሺ ነበር የዩኒቨርሲቲ ተማሪዎች የመንግስት ፖሊሲ ስልጠና እንዲወስዱ መገደዳቸውን ሪፖርቱ አስታውሷል። የተቃውሞ ድምፅ አላቸው በሚባሉና በሰላማዊ ሰልፎች ላይ የተሳተፉ የኦሮሞ ተማሪዎች ላይ ስለላዎች መካሄዳቸውን፣ የዘፈቀደ እስራቶች እንደተፈጸሙባቸው እና ከትምህርት ገበታቸው እየተባረሩ እንዳሉም አሳይቷል ሪፖርቱ። ሕገ መንግስቱ የመሰብሰብ ነጻነትን ቢያረጋግጥም የኢትዮጵያ መንግስት ግን ይህንን መብት ሁል ጊዜም አያከብርም ይላል ሪፖርቱ። ተቃዋሚ ፓርቲዎች ለመሰብሰብ ወይም ሰልፍ ለማድረግ ከ48 ሰዓታት በፊት ማሳወቅ ቢጠበቅባቸውም ይህንን ሲያደርጉ በተለያዩ ዘዴዎች ስብሰባዎቻቸው እንዲስተጓጎሉ እንደሚደረግ፣ ቦታ ወይም ቀን እንዲቀይሩ እንደሚገደዱ ይጠቁማል። ባለፈው የአውሮፓውያን ዓመት ለአዲስ አበባ አስተዳደር ከገቡ 22 የሰላማዊ ሰልፍ ጥያቄዎች ዘጠኙ ውድቅ መደረጋቸውን አመልክቷል። ከአዲስ አበባ አስተዳደር ልማት ጋር ተያይዞ በኦሮሚያ ዩኒቨርሲቲዎች ውስጥ በተነሱ ተቃውሞዎች ውስጥ የተሳተፉ ተማሪዎችን የጸጥታ ኃይሎች መደብደባቸውንና ግድያ መፈጸማቸውን አስታውሷል። በሰማያዊ ፓርቲ፣ በአረና ትግራይ፣ በአንድነት፣ በሙስሊም ተሟጋቾች ላይ ደርሰዋል ያላቸውን ጥቃቶችና ስራቶች በቀን እየዘረዘረ አመልክቷል ሪፖርቱ። ይኸው ሪፖርት አክሎም የኢትዮጵያው የበጎ አድራጎት ድርጅቶችና ማኅበራት አዋጅ ድንጋጌዎች በግለሰቦች የመደራጀትና የመንቀሳቀስ ችሎታ ላይ አጥፊ ጫና አሳድሯል ሲል የተባበሩት መንግስታት ልዩ ራፖርተር ያወጣውን ዘገባና መግለጫ አካቷል። የመንግስት ባለስልጣናት በሙስና ውስጥ ገብተው በተያዙ ጊዜ በወንጀል እንዲጠየቁ ሕግ እንደሚያዝ የሚጠቁመው ይህ ሪፖርት በዝቅተኛ ደረጃ ባሉ የመንግስት ሹማምንት ዘንድ በተለይ ጉቦ ችግር ሆኖ እንደቀጠለ መሆኑን ተናግሯል። የፖሊስና የዳኝነት አካሉም ሙስና ውስጥ መግባታቸው ሌላው ችግር እንደሆነ ሪፖርቱ ይጠቁማል። አንዳንድ የመንግስት ባለስልጣናት የመንግስት ይዞታዎችን ወደ ግል የማዛወሩን ሂደት ለሙስና አድራጎት እንደሚጠቀሙበት፣ በመንግስትና በፓርቲው የሚንቀሳቀሱ ንግዶች ለመሬት ኪራይና ለብድር አገልግሎት የተሻለ እድል እንደሚሰጣቸው ይናገራል ሪፖርቱ። የፖለቲካ ፓርቲዎች በአመዛኙ በጎሳ ላይ የተመሠረቱ መሆናቸውን የሚያስታውሰው ይህ ሪፖርት መንግስቱ በኢህአደግ የተያዘ መሆኑን፣ የሚዲያ ነጻነት መገደቡን፣ የፖለቲካ መሪዎች መታሰራቸውን በፖለቲካ ፓርቲዎችና የፖለቲካ ተሳትፎ ሲል ባሰፈረው የመጨረሻ ክፍሉ አመልክቷል። የኢህአደግ ፓርቲዎች ብዙ የንግድ ተቋማትን መቆጣጠራቸውን፣ ስራዎችና ኮንትራቶች ለደጋፊዎቻቸው እንዲሰጡ እንደሚደረግ ብዙ ተቃዋሚ የፖለቲካ ፓርቲዎች ለቢሮ እንኳ የሚከራዩት ቤት አከራዮች በፍርሃት ወይም ከኢህአደግ በሚደርስባቸው ጉትጎታ ምክንያት ማጣታቸውን እንደሚናገሩ ሪፖርቱ ተንትኗል። ለዚህ የዩናይትድ ስቴትስ መንግስት የውጭ ጉዳይ መስሪያ ቤት ላወጣው የ2014 ዓ ም የሰብአዊ መብቶች አያያዝ ግምገማ ሪፖርት የኢትዮጵያ መንግስት የሚሰጠውን ምላሽ ለመጠየቅ ወደ ተለያዩ አካላትና ባለሥልጣናት በተደጋጋሚ በመደወል ሙከራ አድርገናል እስካሁን ላለው ጊዜ የኢትዮጵያን መንግሥት ምላሽ ማግኘት አልቻልንም ይሁን እንጂ መንግሥቱ ይፋ ምላሽ የያዘ መግለጫ ለማውጣት እየተዘጋጀ መሆኑንና ምናልባትም መግለጫው እስከ ሳምንቱ መጨረሻ ሳይወጣ እንደማይቀር አንዳንድ ለመንግሥቱ ቅርበት ያላቸው ምንጮች ሹክ ብለውናል ሰለሞንና ትዝታን እናመሰግናለን አሁን ወደ ቤተሰብ አሁን ወደ ሴቶችና ቤተሰብ እናመራለን ሜሪጆይ የልማት ማህበር ከ20 ዓመታት በፊት መቶ ልጆችን በመርዳት ጀምሮ ዛሬ በአገር አቀፍ ደረጃ በ8 ከተሞች ከ49 ሺህ የሚበልጡ ህፃናትና ለ5 ሺህ አረጋውያን ድጋፍ እየሰጠ ይገኛል። ሴቶችን ማዕከል ያደረጉ በርካታ የተቀነባበሩ የልማት ስራዎችንም እንደሚሰራ ዋና ስራ አስኪያጅ ዋና መስራቿ ሲስተር ዘቢደር ዘውዴ ይናገራሉ። ሲስተር ዘቢደር በየአመቱ እንደሚያደርጉት ዛሬም እንተጋገዝ ተማጽኗቸውን ይዘው ወደ ኢትዮጵያውያን የስፖርትና የባህል ፌስቲቫል መጥተዋል። የሌላውን አረጋውያን ቀሪ ዘመናቸውን በጥሩ ሁኔታ እንዲያሳልፉ የጀመር ነውን የአዋሳውን የማዕከላችንን አስፈላጊው ቁሳቁስ ተሞልቶ ስራ እንዲጀምር እርዳታ ያስፈልገናል ብለዋል። በተለይ ለቤተ እምነቶች ብርቱ ጥሪ ያሰማሉ። የቤተሰብ ፕሮግራም አዘጋጅ ቆንጅታዬ አነጋግራቸዋለች። እሺ በጣም አመሰግናለሁኝ። እንግዲህ ምንድነው ሜሪ ጆይ ወደ አረጋውያን ሊገባበት የቻለበት ዋናው ምክንያት ልጆቻቸውን ካጡ በኋላ ወላጆቻቸውን ያጡ ህጻናት፣ የልጅ ልጆቻቸውን ይዘው በየቤቱ ያሉ ብዙ አዛውንቶች አሉ። በተለይ ደግሞ እኛ አገር አዛውንቶችን ለመርዳት ስለ ህጻናት ብዙ ድርጅቶች አሉ፣ ለወጣቶች፣ ለሴቶች ብዙ አለ። ነገር ግን አረጋውያንን የሚደግፍ እንደው እስኪ ሞቱ ድረስ መርቀውን ደስ ብሏቸው እንዲሞቱ የሚያደርግ ሲስተም እንደ አፍሪካም ኢትዮጵያ ውስጥ የለምእና ና ይሄንን እኛ ለእኛ በሚል ለእኛው ችግር እኛ ኮ መፍትሄ እንሆናለን በሚል ሜሪጆ አስረኛ አመቱን ሲያከብር የዛሬ አስር አመት የጀመርነው እንቅስቃሴ ነው እና አርቲስቶችን፣ የኪነ ጥበብ ሰዎችን፣ እያንዳንዱን የቢሮዎችን በማስተባበር አንድ አዛውንት በመጦር እንደ መመረቅም ይቻላል በሚል ጀምረን፣ መጨረሻ ላይ ግን ለመገናኛ ብዙሃንና ለአርቲስቶች ትልቅ ኮንፈረንስ አዘጋጅተን የአረጋውያን ችግር ምን እንደሚመስል አሳየ ናቸው። እንግዲህ እኛ የምንፈልገው እንደ ኪነ ጥበብ እና እንደ መገናኛ ብዙሃን ባለሙያ ሴንተር እያስተባብረን ሰርተን አረጋውያን የሚታከሙበት፣ የሚጦሩበት፣ የሚዝናኑበት፣ የሚሰሩበት እንደው ማዕከል ብንሰራ በሚል ራዕይ አውጥተው እንቅስቃሴ ጀመርን። የመጀመሪያው ማዕከል አዋሳ ላይ ተገንብቶ በተለያዩ ባለሀብቶች ከአስራ አራት በላይ ካምፓኒዎች ገብተው እያንዳንዱን ክፍል ስፖንሰር በማድረግ እንግዲህ ስራው ተጠናኮ መስከረም ሃያ አንድ ይመረቃል። የፊታችን በአዲሱ ዓመት መስከረም ሀያ አንድ ይመረቃል። በአዲሱ ዓመት ይመረቃል። መስከረም ሀያ አንድ ደግሞ ኢንተርናሽናል የአረጋውያን ቀን ነው። ዓለም አቀፍ የአረጋውያን ቀን የሚከበርበት ስለሆነ ያንን ምክንያት በማድረግ በአዋሳ ላይ እዛው እንዲመረቅ እንግዲህ እቅዱን ይዘን ነው የምንንቀሳቀሰዋል። የአሁኑ እዚህ በኢትዮጵያውያን የስፖርት ፌስቲቫል ላይ ለመካፈል እና ጥሪውን ለማቅረብ የመጡትም ከዚሁ ማዕከል ጋር በተያያዘ ነው። እስኪ ስለሱ ይንገሩን። እንግዲህ ምንድነው፣ ባለ ሀብቱ እያንዳንዱን ክፍል ስፖንሰር አድርጎ ሰርቷል። ነገር ግን ቁሳቁስ የለውም። ምንም አይነት ቁሳቁስ ስለሌለው እዚህ ስፖርቱ ላይ ተገናኝተን ኢትዮጵያውያንና ትውልደ ኢትዮጵያውያን ኳሱ ላይ የሚመጡ እንዲሁም ቤተ እምነቶች ይህንን ነገር እያንዳንዱ እንደው እንደ አቅሙ ቢያዋጣ ቁሳቁስም ማግኘት እንችላለን፣ መግዛት እንችላለን በሚል ነው እንግዲህ የተገኘ ነው። እያንዳንዱ ሰው የራሱን ኃላፊነት ቢወጣ አይደለም አንድ ማካከል በየከተማው ላይ ማዕከል መስራት እንችላለን በሚል ነው እንግዲህ እዚህ የተገኘ። ስለዚህ ህንፃው ተሰርቷል፣ ቤቱ ተሰርቷል። ግን የሚያስፈልጉ ቁሳቁሶች ገና አልተሟሉ፣ አልተሟሉ። ምንም ቁሳቁስ አላገኘንም። ለሱ ነው የመጣሁት። እስካሁን ምን ይመስላል ያለው ምላሽ? እንግዲህ ምንድነው እኛ አርቲስቶቻችን፣ ታዋቂ አርቲስቶቻችን አሉ። በተለይ በሰው ለሰው ላይ የሚታወቁ አርቲስት ዝና ብዙ፣ አርቲስት መስፍን ጌታቸው እንደዚሁም ሌሎች አርቲስቶች፣ ሞዴሎች እያገዙ ነው ያሉት። ህብረተሰቡ የኪነ ጥበብ ሰው ስለሚወርድ እነሱን ለማየት ሲመጣ ዝና ብዙ ከሚሸጠው ቲሸርት ላይ የራሱ ፎቶን አርጎ ካኔቴራ ይሸጣል። ከዛ ካኔቴራ ላይ ለሜርጆይ ቁሳቁስ መግጃ የራሱን አስተዋጽኦ ለማድረግ አብረን እንሰራለን ብሎ እየሰራ ነው ያለ። ነው እንግዲህ ህዝቡ እነሱን ለማየትም ሲል ይመጣል፣ ቲሸርት ይገዛል። ይህን ይመስላል ና በተለይ አሁን ከዚህ በኋላ ያለው ነው እንጂ እስከ ሶስት ቀን ብዙ ሰው አልተገኘም። ከዚህ በኋላ በሱ እንጠብቃለን። ወደ አብያተ ክርስቲያናት እየሄድኩኝ ነው ይሄንኑ ተማጽኖ ላሰማ ብለው ነበረ። እንግዲህ እንደሚታወቀው ቤተ እምነቶች ናቸው አረጋውያንን የሚጦሩ የሚንከባከቡ፣ ህብረተሰቡንም የሚያስተባብሩ። ከቤተ እምነቶች ያለው ምላሽ ምን ይመስላል? እስካሁን በተሰራው ወደፊትም በሚያስፈልጋችሁ እገዛ ዙሪያ ምን ያህል ቃል አግኝተዋል? እኔ በዚህ አጋጣሚ አቡነ ፋኑኤልን ላመሰግን እወዳለሁ። እዚያ አባ መላኩ ነው መሰለኝ የምትሏቸውና እሳቸው የማዕከሉ መሰረት ድንጋይ ሲጣል አብረው መሰረት ድንጋይ ያስቀመጡ አባታችን ናቸው። እንደዚሁም ደግሞ የተለያየ የእግር ጉዞ ስናዘጋጁ መሪ በመሆን ከኛ ጋር በጣም ብዙ እገዛ ያደርጉልናል እና እንደመጣው ደወልኩላቸው እና እስቲ በየቤተ እምነቱ በየቤተ ክርስቲያኑ ሄደሽ ደብዳቤ አስገቢን፣ የሚራሴን ክትትል አድርጋለሁ ብለው ነው እንግዲህ ደብዳቤ ይዤ ወደ ቤተ ክርስቲያኖቹ ሲሄድ ነው ያገኘሽኝ። ምላሹ ምን ይመስላል የሚለው ብዙ አይደለም። ምላሹ ለምንድን ነው ቤተ እምነቶች ብዙ ጊዜ ትኩረት የሚያደርጉት ለግንባታው ነው፣ ለቤተ ክርስቲያን ግንባታው ነው። አሁን ሲሄድ መሬት ልንገዛ ነው፣ ቤት ልንሰራ ነው፣ ፈንድሬዚንግ ጀምረናል፣ እንዲህ ነገር አንችልም ይላሉና እኔ ብዙ ጊዜ በጣም ይገርመኛል። ይሄ እዚህ ከኢትዮጵያ ውጭም ሳይሆን ኢትዮጵያ ውስጥም ያለ ነገር ነውና እኛ ቤተ እምነቶች እያንዳንዱ የሙስሊሙም የክርስቲያኑ እንዲያረጋው ያለ ቢሰሩ ጎዳና ላይ አዛውንቶች ሲለምኑ አንገታቸውን ደፍተን ባላየ ነበር። እና እውነቴ ነው እምልሽ ቆንጂት፣ በየቤቱ ሄደሽ ብታይ ነገ ምንድን ነው የሚጠብቀኝ ብለሽ ትፈሪያለሽ። ማርጀታችን አይቀርም እድሜ ከሰጠንና የዘመኑ ልጆች ደግሞ የምታወቂው ነው ከኤሌክትሮኒክስ ጋር ተያይዘው ከአሁኑ እየሰለቾች እየራቆች ባለበት ዘመን ነገ እኔ ሳረጅ ማን ነው የሚንከባከበኝ የትስ ነው የሚሄደው? አቅም ውስጥ አለኝ ብዬ ሳስብ በጣም ተስፋ ያስቆርጣል። እና ይሄንን መስራት ያለበት ቤተ እምነት ቤተ ክርስቲያኖች ናቸው። ይሄንን እና ምንድን ነው ይመስለኛል፣ ያካሄድም ትንሽ ቆም ብለን ብናይ ደስ ይለኛል። ቤተ እምነቶች መሰራት አለባቸው። ጎን ለጎን ግን ለአዛውንቶች ማሰብ ያለባቸው ብዙ ቦታ ያዟሉ፣ ሱቆች አሉ፣ የተለያዩ ገቢ ማስገኛ አለ። የገቢ ማስገኛ ባይኖር ራሱ ዛሬ ስቲ ለአዛውንቶች መጦሪያ መስሪያ ብሎ ቤተ እምነቶች ቢያውጁ ሕዝቡ እንዳለ ያለውን ነው አውጥቶ የሚሰጠው። ይገንባ፣ ያስፈልጋል። ግን ጎን ለጎን ለምንድ አዛውንቶቹን ማን የጦር ቤት ውስጥ የተኙትን ማን ያቸው? እና እኛ የፋሲካ ሲሆን ወይም ረመዳን ሲሆን የተቸገሩትን በሪያርደን ወይም ደግሞ ትንሽ ነገር ካጎረስን ትልቅ ስራ እንደሰራን አድርገን በጣም ደስ ብሎን እናሳልፋለን። እና ይሄ ድሮ የቅድመ አያቶቻችን ያደረጉት ብዙ ባልነበረበት ጊዜ ያደረጉት ትክክል ነው። አሁን ግን ህብረተሰቡ በጣም ችግር ላይ ነው። አዛውንቶች በጣም ብዙ አሉ። እሚያቸው የለም፣ የሚጎበኛቸው የለም። በየቤቱ የተኙ አሉ። እናንተ ጋር ነርሲንግ ሆም አለ። እሳው ላይ የሚጸዳዱ አሉ። ዲያፐር እናንተ ጋር ለዛ ጋ ጨርቅ እንኳ የሚቀይራቶ ፍራሹ በስብሶ በጣም የሚያሳዝን ቆስሎ የተኙ አሉ። እነኚህን ማን ነው የሚጎበኛቸው? መቼም ፈጣሪ ወርዶ እንደዚህ ሲያይ ሲጎበኝ ሲያበለ ሲያጠጣ ላየ ነው የሃይማኖት አባቶችን ፈጣሪ ያስቀመጣቸው ይሄን ይሄንን ስራ የሃይማኖት ተከታዮች እንዲሰሩ ነው። እና እኔ ቤተ እምነቶች እኔ አሁንም ቆም ብለን ብናይ የሰው መቅደስ እየፈረሰ ነው። ዋናው የጌታ መመላለሻ የሰው ልጅ ልቡ መቅደሱ፣ የጌታ መመላለሻ ሰው ነው። ኮንስትራክሽኑ ብቻ አይደለም፣ ግንቡ ብቻ አይደለምና ጎዳና ላይ የወደቀው መቅደስ ሕጻናቱ ጎዳና ላይ እኮ የጌታ ልጆች ናቸው። የጌታ ቤተ ክርስቲያኖች የሰው ልጅ ነውና ይህንን የሃይማኖት አባቶች እንደ አዲስ መመሪያ ቢሰጡና ልክ ወንጌሉ በየጊዜው እየተነበበ ሁሉም አንድ አይነት ወንጌል እንደሚያነበው ሁሉም ሰው ለአረጋውያን ትኩረት እንዲሰጥና በየቤቱ ያሉት እንዲጎበኙ ማድረግ አለባቸው ብዬ ነው እንደው በዚህ አጋጣሚ ይህንን ነገር ይህን ሬዲዮ የሚሰማ ሁሉ ልብ ብሎ እንዲሰማ እፈልጋለሁ። የተቸገሩትን እንርዳ በማለት እንግዲህ በተለይ ቪኦኤ ደግሞ በመጣው ቁጥር ያለውበት ድረስ እየመጣ እየጠራኝ የሚጠይቀኝ ነው እና በዚህ አጋጣሚ ቪኦኤንም ከልብ በህጻናቱና በአረጋውያኑ ስም አመሰግናለሁ። ስራችን ነው። እርሶን እናመሰግናለን ሲስተር ዘቢደር። እኛም ቆንጂትና እንግዳዋን ሲስተር ዘቢደር ዘውዴን እናመሰግናለን። አድማጮች፣ ከመሰነባበታችን በፊት ጥቂት ደቂቃዎች ይቀሩናል። ከእናንተ የተላኩ አስተያየቶችን እንስማ። አስቀድመን ይሆናል ለተሳትፏቸው የምናመሰግነው እነሆ የአማርኛው ክፍል ክፍል አዘጋጆች እየው ባላለሁኝ ናው ዜናችሁ ሲሰማ የፍርድ ቤቶች ውሎ በተመለከተ ከአዲስ አበባ የተላለፈው ሪፖርት እንደሚያስረዳው በኢትዮጵያ ውስጥ ምን ያህል ፍትሕ እንደሌለ ነው የሚያስረዳው። ፖሊስ አንድ መንግስት ነው፣ ደህንነት አንድ መንግስት ነው፣ ፓርቲው አንድ መንግስት ነው፣ አገዛዙ አንድ መንግስት ነው። ተጠያቂነት እና ጠያቂነት በሌለ ሁኔታ ያለ ህዝብ መሆኑን የሚያሳየው ህዝቡን አንድ ለአምስት አንድ ለሰባት በሚል መንገድ አቆራኝቶ እንዳይናገር እንዳይተነፍስ አድርጎ አስሮት በከፍተኛ ደረጃ በሰቆቃ ላይ ያለ ህዝብ ነው። ማንም ሰው እንደ ልቡ መናገር መተንፈስ የማይቻልበት ሀገር መሆኑን ነው የሚያሳየው። እንግዲህ ማን ነው የሚጠየቀው? ፍርድ ቤት ይፈታል፣ ፖሊስ ወይም ደህንነት በጎን ደግሞ አስሮ ይሄዳል። የት ላይ ነው ዲሞክራሲ? የት ላይ ነው ነጻነቶች? ስለዚህ ይህንን ሁኔታ ሊፈታው የሚችለው ህዝቡ ነው ለማለት ነው። አመሰግናለሁ።

መንግስት የሚነፉ ያሉ የሚገደሉ ያሉ ሰዋላህሉ ማለት ነው። በአሜሪካ ውስጥ ግፍ አይፈጸም? ስንት ሬሳ ነው የሚጎተተው በየመንገዱ በአሜሪካ ውስጥ? አይደለም እንዴ እንትን ሳሰጥተው ያሉት ጥቁሮቹ ወገናቻችን። በመጀመሪያ የከበረ ሰላምታዬን እያስቀደምኩ በማክሰኛው ምሽት ያቀረባችሁት የመጣንያ ያ ክርክር ላይ እምባለ ላይ አስተያየቴን ለመስጠት ነው የደወልኩት። ሁለት ተከራካሪ ዶክተሮች የሰጡትን አመክንዮ በተመለከተ ዶክተር ደምስ የሰጡትንተና ይበልጥ ሚዛን እንደሚደፋ ና ሀቁን የሚያስጨብጥ መስሎ ይታየኛል። ዶክተር ጌታቸው ግን ሙንድ ኢንዴክስ እንደሆነ መንደርደሪያቸው ጠቅሰው እንዲያውም ወርልድ ባንክና ና አይ ኤም ኤፍ የሚሰጧቸውን አያዞች እንደማይቀበሉ ተናግረዋል። ዶክተር ጌታቸውም የሚያቀርቡት የሁለት ሺ አስራ አንድን የሙንድ ኢንዴክስ ዳታን እንዴት ሆኖ ነው የሁለት ሺ አስራ አንድ የሙንድ ኢንዴክስ ዳታን የተቀበለ ሰው የሁለት ሺ አስራ አራትን የወርልድ ባንክ ወይም የአሚንስን ፍንዳታ ሊቀበል የማይችለው ይህንን እንግዲህ አድማጩ ይረዳው። ይህንን ክርክር ያየሁት እንደ እናቶ ፈቃደ ሸዋቀና አይነት ያልተመጣጠነ ክርክር ሳይሆን የመንግስት ደጋፊም ባይሆኑ ዶክተር ደምስ ያቀረቡት አመትንዮ በአገሪቱ ያለውን ሁኔታ በጋድ ያቀረበ ይመስለኛል። እንደ ወትሮውም ሚዛናዊ የሆነ ውይይትን በማዘጋጀትህ ሄኖክ ልትመሰገን ይገባል። መቼም አታቀርቡትም። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና አዳነች ፍሳሐዬንን ሰላም ደህና ደሩ። አሁን በትግርኛ ቋንቋ የሚቀርቡ ዝግጅት ይቀጥላል። No.